the voice of america yo y america dms radio tabiano ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ሰኞ ሰኔ 16 2006 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ደሳለኝ መኮንን ፕሮግራሙን ይመራልናል። አሁን የዓለም ዜና ይቀድማል። እስከ ምሽቱ አንድ ሰዓት አብራችሁን ቆዩ። የሰዓቱን ዋና ዋና የዓለም ዜና ቆንጅታ እየታሰማናለች። ጤና ይስጥልኝ እንደምናመሻችሁ። የእስልምና ሃይማኖት ሽንከርተሽ ክርስቲያን ሆነሻል ተብላ ሱዳን ውስጥ በስቅላት እንድትቀጣ ተፈርዶባት የነበረችው የሀያ ሰባት አመቷ ሴት ፍርድ ቤት ብይኑን ሰርዞ መለቀቋን አሁን የደረሰን ዜና አስታወቀ። ሜሪያም ያህያ ኢብራሂም ዛሬ ተለቃ ቤቷ መግባቷን የተነገረው መታሰሯና በፍርድ ቤቱ የተሰጠው ብይን ከምዕራብ መንግስታትና የሰብአዊ መብት ቡድኖች ዓለም አቀፍ ተቃውሞ ቀስቅሶ መክረሙ ይታወሳል። አባቷ ሙስሊም ሱዳናዊና ከእናቷ ደግሞ ኢትዮጵያዊት ኦርቶዶክስ ክርስቲያን የሆኑት ሜሪያም ባለፈው ወር ሲፈረድባት ድርስ ነፍሰ ጡር እንደነበረችና እዚያው እስር ቤት እያለች ሴት ልጅ መገላገሏ ይታወሳል። በሱዳን ሕግ ልጆች የአባታቸውን ሀይማኖት መያዝ ያለባቸው ሲሆን ሙስሊም ሴቶች ሀይማኖታቸውን መቀየር አይችሉም። ሕገ ወጥ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ባለፈው ወር የሱዳን ባለስልጣናት ሀይማኖት መቀየርን የሚከለክሉትን ሕግጋት እንዲያስተካክሉ ማሳሰባቸው የሚዘነጋ አይደለም። የሚመለከታቸውን አካላት ሁሉ አሳትፏል የተባለው የደቡብ ሱዳን የሰላም ውይይት ሳይጀመር ተቋረጠ። በመክፈቻው ስነ ስርዓት ላይ ጭምር ያልተገኙት የአማጽያኑ ተደራዳሪዎች በተሳታፊዎች አመራረጥ ላይ ያላቸው ቅሬታ እንደቀጠለ ነው። በቀጥታ መነጋገር የለብንም፣ እየተዋጋን ያለነው ነው መንግስትና እኛ ብቻ ነን ማለታቸው ታውቋል። ዝርዝሩም በሶስት ሰዓቱ ዜና እናቀርባለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አስቀድሞ ይፋ ባልተደረገ ጉብኝት ኢራቅ ገብተዋል። ሚስተር ኬሪ ወደ ኢራቅ የሄዱት የዚያች ሀገር መንግስት በሰሜናዊና በምዕራባዊ የሀገሪቱ ክፍሎች ስፋት ያለው አካባቢ የተቆጣጠሩትን ሱኒ እስላማዊ ነውጠኞች የመመከት ብርቱ ፈተና ተደቅኖበት ባለበት በዚህ ወቅት ነው። ዛሬ ሰኞ ባግዳድ የገቡት ሚስተር ኬሪ ከሀገሪቱ ጠቅላይ ሚኒስትር ኑሪ አልማሊኪ እንዲሁም ከሱኒዎችና ኩርዶች መሪዎች ጋር ተገናኝተው እንደሚነጋገሩ ተገልጧል። የውጭ ጉዳይ ሚኒስትሩ በቆይታቸው ሚስተር ማሊኪ በሺያዎች የሚመራው መንግስታቸው በተሻለ ሁሉንም አሳታፊ እንዲሆን ዩናይትድ ስቴትስ የያዘችውን ግፊት ይቀጥላሉ ተብሏል። ግብጽ ውስጥ ያስቻለው ፍርድ ቤት የታገደውን ሙስሊማዊ ወንድማማችነት ፓርቲ በመደገፍና የሀሰት ዜና በማሰራጨት የተከሰሱትን ሶስት የአልጀዚራ ጋዜጠኞች እያንዳንዳቸው በሰባት ዓመት እስራት እንዲቀጡ በይኗል። በጋዜጠኞቹ ላይ የተመሰረተው ክስ ዓለም አቀፍ ውግዘት ማስከተሉ የሚታወቅ ነው። ዛሬ ሰኞ ካይሮ ውስጥ የተበየነባቸው ጋዜጠኞች አውስትሬሊያዊው ፒተር ግሬስት፣ የግብጽ ተወላጅ ካናዳዊ ሞሀመድ ፋህሜና ግብፃዊው ባህር ሞሀመድ ሲሆኑ ባህር ሞሀመድ በሌላ ክስ ሶስት አመት እስራት ተጨምሮበታል። አልጀዚራ በጋዜጠኞቹ ላይ የተመሰረተውን ክስ ሲያስተባብል ቆይቷል። የአልጀዚራ ተጠባባቂ ዋና ስራ አስኪያጅ ሙስተፋ ስዋግ ብይኑን እጅግ አስደንጋጭ ብለው አልጀዚራ ጋዜጠኞቹን ለማስፈታት አለም አቀፍ ዘመቻውን ይቀጥላል ብለዋል። ቆንጅትን፣ አመሰግናለሁ ለዜናው። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። የሚመለከታቸውን አካላት ሁሉ አሳትፏል የተባለው የደቡብ ሱዳን የሰላም ውይይት ሳይጀመር ተቋርጧል። በመክፈቻው ሥነ ሥርዓት ላይ ጭምር ያልተገኙት የአማጽያኑ ተደራዳሪዎች በተሳታፊዎች አመራረጥ ላይ ያላቸው ቅሬታ ቀጥሏል። በቀጥታ መነጋገር ያለብንም እየተዋጋን ያለነው መንግሥትና እኛ ብቻ ነን ብለዋል። እስክንድር ፍሬው ከአዲስ አበባ ዝርዝሩን ይዟል። ብዙ የተነገረለት የደቡብ ሱዳን አሳታፊ ውይይት ሳይጀመር ተጠናቋል። ጎራ ለይተው በውጊያ ላይ ከሚገኙት መንግስትና ተቃዋሚዎች በተጨማሪ ጉዳዩ የሚመለከታቸው የዚያች ሀገር ተቋማት እንዲሳተፉ በሚል ነው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ይሄኛውን ዙር ውይይት ያዘጋጀው። እንዲሳተፉ የተጋበዙት ደግሞ ከእስር የተፈቱ የቀድሞ ባለስልጣናት፣ ከገዢው ፓርቲ ውጭ ያሉ የፖለቲካ ፓርቲዎች ተወካዮች፣ የሲቪል ማህበረሰብና የሃይማኖት ተቋማት ተወካዮች የመሳሰሉት ናቸው። ይህ ውይይት ግን ከመክፈቻው ሥነ ሥርዓት ሳያልፍ ሳይጀመር ተጠናቋል፣ ለሌላ ጊዜ ተላልፏል። ወደ መጣንበት እየተመለስን ነው ብለዋል። የአማጽያኑ ተደራዳሪዎች ቃል አቀባይ ሁሴን ማርኞት ዛሬ ለቪኦኤ ሲናገሩ ሰዎች ለመሄድ እየተዘጋጁ ነው። የልዑካን ቡድን አባላት እየሄዱ ነው። ወደ ጁባ የሚሄዱት ዛሬ ከሰዓት ይነሳሉ። ሌሎች ደግሞ ነገ ይጓዛሉ። የእኛ ጦር ወደሚቆጣጠረው የደቡብ ሱዳን ክፍል የምናመራው የተወሰንን ሰዎች ደግሞ ነገ ጉዞ እንጀምራለን። አሁን ሁሉም ነገር ላልተወሰነ ጊዜ አብቅቷል። መቼ ተመልሰን እንደምንመጣም አልነገሩንም። ውይይቱን ሌላው ቀርቶ አልጀመርነውም። እናም ሁለት ሳምንታት በከንቱ ባከኑ። በውይይት የሚሳተፉት ድርጅቶች ተወካዮች ሁሉ የተመረጡት መንግሥት ከሚቆጣጠራቸው አካባቢዎች ነው ያሉት። በዶክተር ሪያክ ማሻር የሚመሩት የደቡብ ሱዳን አማጽያን ተወካዮች በውይይቱ እንደማይሳተፉ የገለጹት ከጅምሩ ነበር። በፕሬዝዳንት ሳልቫኪር ማያርዲት የሚመሩት የመንግሥት ተወካዮች ደግሞ የኢጋድ ዋና ጸሐፊ መሪያችንን ሰድበዋል በሚል ከውይይቱ ቀሩ። ባለፈው አርብ ግን ከአራት ቀናት በፊት ማለት ነው ውይይቱ ተጀምሯል፣ ሲል ኢጋድ የመክፈቻ ሥነ ሥርዓት አካሄደ። የመንግስት ተወካዮች በዚህ ሥነ ሥርዓት ላይ የተገኙ ቢሆንም የአማጽያኑ ተወካዮች አሁንም ቀሩ። ዛሬ ያነጋገርኳቸው የአማጽያኑ ተደራዳሪዎች ቃል አቀባይ ሁሴን ማርኞት ይህን ያብራራሉ። እስካሁን ከአራት ቀናት በፊት ከተካሄደው የመክፈቻ ሥነ ሥርዓት ጀምሮ አልተሳተፍንም። ኢጋድ የሚያነጋግረን በሌሎች መንገዶች ነው። ይደውሉልናል፣ የጽሑፍ መልእክት ይልኩልናል። እኛ ምን መልሳለን? እኛ ከመንግሥት ተወካዮች ጋር ቀጥተኛ ድርድር እንፈልጋለን ስንል ኢጋድ አይሆንም ይላል። የመንግሥት ተወካዮችም ከመክፈቻው ባለፈ መሳተፍ አልፈለጉም ያሉት ቃል አቀባዩ፣ በዚህም ምክንያት ውይይቱ አልተካሄደም ብለዋል። ውይይቱ አሳታፊ መሆኑን እንደማይቃወሙ የገለጹት ቃል አቀባዩ፣ የተሳታፊዎቹ አመራረጥ ላይ ያላቸው ቅሬታ ግን አለመቀየሩን አስረድተዋል። አመራረጡ በተገቢ ሁኔታ አልተካሄደም። ሀገር ለቀው የሸሹ ብዙ ሲቪል ማኅበራት አልተካተቱም። ከሀገር የወጡ የፖለቲካ ፓርቲዎች አልተካተቱም። ባለፉት ስድስት ወራት በተባበሩት መንግስታት ድርጅት መጠለያዎች ውስጥ እየኖሩ ያሉ ተጠቂዎችም አልተካተቱም። በውጭ ሀገሮች የሚኖሩ በርካታ ሰዎችም እንደዚሁ። እነዚህ ሁሉ ጉዳዩ የሚመለከታቸው ናቸው፣ እንዲካተቱ እንፈልጋለን። እንዲህም ሆኖ ግን እነዚህና የሌሎች ድርጅቶች ተወካዮች በውይይቱ መሳተፍ ያለባቸው በሦስተኛ አካል ማለትም በአደራዳሪዎቹ አማካኝነት ነው ብለዋል። ዋነኛዎቹ ተደራዳሪዎች መሆን ያለባቸው መንግስትና አማጽያኑ ናቸው። የሌሎቹ ሀሳብ ግን እነዚህ ሁለት ወገኖች በሚደርሱበት ስምምነት ውስጥ ይካተታል ነው ያሉት ቃል አቀባዩ። ለተቋረጠው ውይይት መቀጠል መፍትሄው ያለውም በኢጋድ እጅ መሆኑን ያስረዱት፣ መፍትሄ መስሎ የሚታየኝ በመጀመሪያ ደረጃ እኛ በጦርነቱ ውስጥ የምንገኝና ጉዳዩ የሚመለከተን አካላት መሆናችንን ኢጋድ መረዳት አለበት። እየተዋጉ ያሉት ወገኖች መነጋገር እንፈልጋለን የሚሉበት የመነጋገር እድል ካለ ሌሎች ካልተጨመሩ በስተቀር የምትል ከሆነ የሚያሳዝን ነገር ነው የሚሆነው። ስለዚህ መፍትሔው እየተዋጉ ያሉት ወገኖች መነጋገር ከፈለጉ ያንን እንዲፈቅዱ ኢጋድንና አደራዳሪዎችን ማሳመን ነው፣ ብቸኛው መፍትሔ ይሄው ነው። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ለአሳታፊው ውይይት መቋረጥ አማጽያኑን ተጠያቂ አድርጓል። የአማጽያኑ ተወካዮች በውይይቱ አለመሳተፋቸው እንደ አውሮፓውያን አቆጣጠር ግንቦት 9 2014 የተደረሰውን ስምምነት የሚጻረር ነው ብሏል። ስምምነቱ ሌሎች አካላትም በውይይቱ እንዲሳተፉ የሚጠይቅ ነው ሲልም ኢጋድ አስታውሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድርን። ወደ ተከታዩ ዘገባ እንለፍ። ለጥያቄው መልስ በኢትዮጵያ ህብረ ብሔር ድርጅቶችና የብሔር ድርጅቶች ለአገሪቱ ወቅታዊ የፖለቲካና ማኅበራዊ ችግሮች በጋራ መፍትሄ እየፈለጉ ነው ወይ የሚል ጥያቄ ባለፈው ሳምንት አስተናግዷል። ሁለት የፖለቲካ ድርጅቶች ተጠሪዎች፣ የአንድነት ለዲሞክራሲና ለፍትህ ፓርቲው የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌውና የመድረኩ ስራ አስፈጻሚ ኮሚቴ አባል አቶ በቀለ ነጋ መልስ ይሰጣሉ። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። ስለትብብራችሁ አመሰግናለሁ። በቅድሚያ ለመሆኑ ትተዋወቃላችሁ? አዎ እኔ አውቃቸዋለሁ አቶ በቀለን በደምበ ይህም አቀዋለ አብረን ውይይት ቀርበናል ከዚህ በፊት አይ ጥሩ ነው ጥሩ ነው እንግዲህ የመንደርደሪያ ጥያቄ በማቅረብ ነው የምጀምረው እንደሚታወቀው አቶ ሀብታሙ አያሌው በኢትዮጵያ ህብረ ብሔር ድርጅቶች የሆኑ የመላ ኢትዮጵያ አንድነት ድርጅት መኢአድና አንድነት ለዲሞክራሲና ለፍትሕ በቅርቡ የቅድመ ውህደት ስምምነት ለመፈረማቸው ብዙ ጥረት ያደረጉ ግለሰብ ናቸው እና ህብረ ብሔር ድርጅቶችን የሚወክሉ ናቸው። እርሶም ደግሞ አቶ በቀለ ነጋ በመድረክ ውስጥ ስራ አስፈጻሚ ኮሚቴ አባልና የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ ኖት እና ሁለት አብይ የሆኑ ድርጅቶችን ነው የምትወክሉት ኢትዮጵያ ውስጥ እና የስራ ግንኙነታችሁን እስቲ ግለጹልኝ። ምን አይነት የስራ ግንኙነት አላችሁ ተቃዋሚ ፓርቲዎች እንደመሆናችሁ መጠን? አቶ ሀብታሙ አያሌውን ላስቀድም። አመሰግናለሁ እንግዲህ በተቃዋሚ ፓርቲዎች መካከል የሚኖረው የስራ ግንኙነት በአጠቃላይ በኢትዮጵያ ውስጥ የለውጥ ፍላጎት አለ። ተቃዋሚ ፓርቲዎች ደግሞ ያንን የለውጥ ፍላጎት የህዝብ የህዝብ ነው የለውጥ ፍላጎቱ። ያንን የለውጥ ፍላጎት በጋራ የመምራት ኃላፊነት አለባቸው። ስለዚህ በማንኛውም መልኩ ኢትዮጵያ ውስጥ ሰብአዊና ዴሞክራሲያዊ መብቶች እንዲከበሩ ለማድረግ አሁን ያለው በአጠቃላይ ከሰብአዊ እና ከዴሞክራሲያዊ መብቶች ባሻገርም ያሉ የኢኮኖሚና ሶሻል ማህበራዊ እየተከሰቱ ያሉ ማህበራዊ ቀውሶችም በአጠቃላይ የኢኮኖሚ ስርአቱ የፈጠረው የኑሮ ውድነት ህዝቡ መሸከም አለመቻሉ ያንንና አጠቃላይ ብሔራዊ የሆነው የደህንነት ስጋትም ኢንተርናል ማለት የውስጥ ችግሮች መባባስ ሀገሪቷን ወደ ችግር ውስጥ ይከቷታል የሚል ስጋት አለ። በዚህ ጉዳይ ላይ ሁላችንም የጋራ እና ተመሳሳይ አቋም ያለን በመሆኑ በነዚህ ጉዳዮች ላይ ወይም በአጠቃላይ ስርዓቱን በመቃወም ረገድ በአንድም በሌላ መልኩም እንገናኛለን። አመሰግናለሁ። አቶ ሀብታሙ። አቶ በቀለ ነጋ፣ እንግዲህ ኢኮኖሚያዊ ወይንም ማህበራዊ በሆኑ በወቅታዊ ጉዳዮች ላይ ግንኙነት አለን፣ የሀሳብ መግባባት አለን ነው የሚሉት አቶ ሀብታሙ አያሌው። ጠለቅ ባለ መንገድ ግን የምትሰሩት ነገር ካለ ቢገልጹልኝ። በሚነሱ ጉዳዮች ላይ ተቀራርባችሁ ሀገራዊ በሆኑ ጉዳዮች ላይ ወቅታዊ በሆኑ ጉዳዮች ላይ ውይይት ታደርጋላችሁ ወይ? ይህንን ቢያስረዱኝ። አቶ በቀለ ነጋ ከመድረክ እንግዲህ የኢትዮጵያ ትልቁ የኢትዮጵያ ምሁራንም ሆነ ፓርቲዎች ትልቁ መሰረታዊ ችግር ይሄ ነው፣ ተባብሮ አብሮ መስራት የሀሳብ ልዩነትን በጠረጴዛ ዙሪያ የመፍታት ባህል አልነበረም። ይሄ ባለመኖሩ ብዙ መስዋዕትነት ተከፍሎበታል የወጣት ዜጎች ደም ፈሰዋል ባለፉት ዘመናት እስከ ዛሬ ድረስ ያልተፈታ ችግር ነው ወንድሜ አቶ አብታሙ ካለው እለያለሁ የምንለይበትም ምክንያት እንዲሁ በተናጠል የየግል ሀሳባችንን በመግለጫና በተለያየ ጽሁፍ ከምናሳስብ በስተቀር ተቃዋሚ ነን ብለን የተበራጀን የፖለቲካ ድርጅቶች በአንድም ይሁን በሌላ ምክንያቶች ተቀራርበን አብረን እየሰራን አይደለንም። እንግዲህ ካለፈው ስህተት ተምረናል ለማለትም አልችልም። እንዲው በአጭር እንደው የጃፓን እና የሜሶንን ተባብሮ ለመስራትና ደርግን ለመጣል በተደረገው የኢትዮጵያ ሕዝብ ትግል ውስጥ በጠረጴዛ ዙሪያ ላይ ተስማምተው መወያየት እና መነጋገር ባለመቻላቸው የስንት ንጹሐን የት ይደርሳሉ የተባሉ የሀገሪቷ ልጆች ደም ሜዳ ላይ ፈሶ ቀርቷል። ዛሬ ከዛ ትምህርት ተገኝቷል ወይ የሚለውን እኔ ብዙም የትምህርት የተገኘበት አይመስለኝም። የተማርን ያለ ነው፣ በጥፋት መንገድ ነው ከጠፋ በኋላ ማለት ነው። ዛሬም ከዛ የተላቀቅን አይመስለኝም። ገዢው ፓርቲም ተቃዋሚዎችም ስልጣን ወይንም ደግሞ የፖለቲካ ችግርን በውይይት ሳይሆን በኃይል በጠመንጃ መፍታት አባዜ አያት ቅድመ አያቶቻችን የወረስነው ይመስለኛል። እስከ ዛሬ ድረስ ያንን ፈተን በሀገር ውስጥም ያለነው ሆን በውጭ ያለን ልዩነቶቻችንን አቻችለን አብረን ሰርተናል ለማለት አልችልም። አቶ በቀለ ነጋ፣ እንግዲህ የዚህ ውይይት መነሻ የሆነውም በአሁኑ ሰዓት የአገሪቱ ሁኔታ በጣም አደጋ ላይ ነው የሚል ነገር አለ። በከተሞች መስፋፋትና የገበሬዎች መፈናቀል የተነሳ በኦሮሚያና ምናልባትም በደቡብም አካባቢ ለምን ሰዎች ይፈናቀላሉ በሚል የተማሪዎች ተቃውሞ ተካሂዷል። ያ ደግሞ ጥርጣሬ አስነስቷል። ይሄ ጥርጣሬ ምንድን ነው? ሰዎች የእኛ ተወላጆች ያልሆናችሁ ሰዎች ውጡልን የሚል ነገር አለ፣ ከተቃዋሚዎቹ የሚል አለ። በሌላም በኩል ደግሞ የግጭት መነሻ ሊሆኑ የሚችሉ አንዳንድ ነገሮች አሉ እና ይሄ አገሪቱን አደጋ ላይ ጋርጧል የሚሉና እንደውም ብሔራዊ እርቅ እጅግ አስፈላጊ ነው የሚሉ ለምሳሌ እንደ ዶክተር ያዕቆብ ኃይለማርያም ያሉ ሰዎች አሉ። እና በዚህ ጊዜ በቅርበት የተቃዋሚ ፓርቲዎች የሚያረጉት ነገር ምንድን ነው ለመወያየትና ለመፍታት የሚለው ነው የዚህ የጥያቄያችን ዓላማና ሲሆን ለአቶ ሀብታሙ መስመሩን ልስጥ። አመሰግናለሁ። እንግዲህ በቀደም ብሎ አቶ በቀለ እንዳሉት በአጠቃላይ የኢትዮጵያ ፖለቲካ ችግር በመቀራረብ በመወያየት እና በሀሳብ የበላይነት አምኖ አስቀድሞ የከፋውን በሀገሪቷ ውስጥ ያለውና አንገብጋቢ ተብሎ የተለዩ ጉዳዮችን መፍታት ባለፉት ጊዜያቶች አልነበረም። አሁንም በዚያ ደረጃ መቀጠሉ የሀገሪቷ ችግር እንዲቀጥል አድርጓል የሚለውን እስማማለው። ነገር ግን ቀደም ብዬ ያልኩትን ረብት አልመሰለኝም። በአንድም በሌላ መልኩ እንገናኛለን ስል ለምሳሌ በቅርቡ በኦሮሞ ተማሪዎች ላይ የደረሰውን ጉዳት አስመልክቶ ነው። አንድነት በራሱ የሚያደርገው እንቅስቃሴ እንደተጠበቀ ሆኖ ግን በመድረክ በኩል አንድ የተቃውሞ ሰልፍ በአዲስ አበባ ተዘጋጅቷል። ሁላችንም እንደምናስታውሰው እዚያ ላይ መድረክ በደብዳቤ ትብብር እንድናደርግ ከጎናቸው እንድንቆም ጠይቆን ነበረ። አንድነት ሶሊዳሪቲ አሳይቶ ለአባሉ በኦፊሻሊ ጥሪ አድርጎ ትብብር አሳይቷል። እነዚህ ነገሮች በቂ አደሉም ከተባለ ትክክል ነው፣ በቂ አደሉም ይሄ ግንኙነት ወደ ተሻለ እርከን ማደግ አለበት ከተባለ ትክክል ነው። ነገር ግን በአጠቃላይ ምንም አይነት ግንኙነት የለንም ብዬ በዚህ ደረጃ አጨልሜ አላየውም። እኔ እዛ ጋ ነው የምንለየው ለኝ እኔ ምን እየሰራችሁ ነው በሚለው ላይ ግን ላሰምርበት የምፈልገው እንደ አንድነት ለዴሞክራሲና ለፍትህ ፓርቲ በጣም ለረጅም ጊዜ በራችንን ክፍት አድርገን ይሄ ጥቃቅን የአይዲዮሎጂ ችግር የኢትዮጵያ ችግር ከአይዲኦሎጂ በላይ ነው። የኢትዮጵያ ችግር አሁን ከፖለቲካ ፕሮግራም በላይ ነው። የኢትዮጵያ ችግር እያንዳንዳችን ድርጅቶች እንፈተዋለን ብለን ለቆምንለት የምንወክለው ማንኛውንም አካል ከዚያም ሁሉ በላይ ነው። አገር እየፈረሰ ነጥለን ከኢትዮጵያ ውስጥ የሆነ አካልን ፕሮቴክት ለማድረግ መሰለፍ ብዙ ርቀት አይወስደንም። አሁን ማድረግ ያለብን ኢትዮጵያን ማዳን ነው። ኢትዮጵያን ማዳን እንደ ሀገር ለማቆም ደግሞ የሚረዳው ዴሞክራሲያዊ ባህሪን ዴቭሎፕ ማድረግ ወደ ውይይት መምጣት መተባበርና ቅድሚያ የሚሰጣቸውን ችግሮች ቅድሚያ ሰጥቶ ለመፍታት በሀገሪቷ ውስጥ ብሔራዊ መግባባት እንዲመጣ ማድረግ እስከ ብሔራዊ እርቅ ሊሄድ የሚችል ማለት ነው። ከገዢው ጋር ብቻ ሳይሆን ተቋሚዎች በመሀላቸው ሳችሁም ብሔራዊ መግባባት የሚፈጥር መድረክ ማዘጋጀት አለባቸው። ለዚህ ደግሞ አንድነት እንግዲህ በተለይ የውህደት ጥያቄ ለሁሉም ፖለቲካ ፓርቲዎች በሀገሪቷ ውስጥ ላሉ ፖለቲካ ፓርቲዎች አቅርቦ ከመያድ ጋር ያለውን ለመጨረስ ጥረት እየተደረገ ነው። በተመሳሳይ ሁኔታ ለሁሉም የፖለቲካ ፓርቲዎች ያቀረብነው ጥያቄ እንገፋበታለን እስከ መጨረሻው ከውህደት በመለስ ደግሞ በመተባበር ደረጃ የሀሳብ ልዩነቶቹን በጠረጴዛ ዙሪያ በመፍታት ረገድ በተደጋጋሚ በምናወጣቸው አቋም መግለጫዎች ጥያቄ እያቀረብን ነው። ተቀራርበን ለመስራት የምንችለውን ጥረት እያደረግን ነው። ነገር ግን በተለያዩ ምክንያቶች የሚፈለገውን ውጤት አምጥቷል ማለት አይቻልም። ከሙከራ ዘለለ ለውጥ አምጥቷል ማለት አይቻልም። የውይይቱ ቀሪ ክፍል ወደ ነገ ተላልፈዋል። በነገው ምሽት ይዘንላችሁ እንቀርባለን። አሁን ወደ መጨረሻው ዘገባ እንለፍ። በኢትዮጵያ አብዛኞቹ ክፍሎች በመጪው ክረምት ዝናቡ መደበኛና ከመደበኛ በላይ እንደሚሆን የኢትዮጵያ ሜቴዎሮሎጂ ኤጀንሲ ተንቢዋል። የኤጀንሲው ምክትል ዋና ዳይሬክተር አቶ ዱላ ሻንቆ የሰጡን ማብራሪያ የመጀመሪያ ክፍል ቀጥሎ ይቀርባል። አቶ ዱላ ያለፈውን በልግ በመገምገም ይጀምራሉ። ባልክ ጊዜ በጣም ጥሩ ዝናብ የነበረበት ነው። በኢትዮጵያ የካደት መጀመሪያ ላዊ ትንበያው ተሰጠው መሰረት ዝናቡ ዘንቧል። ጥሩ የዝናብ ሁኔታ እንደነበረ ነው የሚታወቀው ማለት ነው። ችግር የነበረበት እጥረት የነበረበት ወይም ደግሞ ያልተጠበቀ ሁኔታ የተፈጠረበት አካባቢ ነበር፣ በምዕራቡ ኢትዮጵያ ላይ ከመደበኛ በላይ የሆነበት ጊዜ የነበረ ማለት ነው። ዝናቡ ማለት ነው ዘንድሮ ስናየው ከመደበኛ በላይ የሆነባቸው አካባቢዎች አሉ እና እጥረት ያለው ትንሽ ሳውዝ በምስራቅ ደቡብ ምስራቁ ትንሽ አነስተኛ ዝናብ እንደነበረ ነው። ከመደበኛ ከመደበኛ በላይ በነበረባቸው አካባቢዎች ወይም ደግሞ እጥረት በነበረባቸው አካባቢዎች የተከሰተ ችግር ነበር እርስዎ በግልጽ የሚያውቁት? አይ ብዙ የተከሰተ ነገር የለም። የውሃ መጠኑ አፈር ውስጥ የውሃ መጠን የጨመረበት ጊዜ ነበረ ማለት ነው። ማለት ወተር ሎጊንግ ይባላል በእንግሊዝኛ። አንዳንድ ቦታዎች አልፎ አልፎ የውሃ መጨመር ነበር። ከመጠን በላይ ይይዛል ማለት ነው ውሃውን አፈሩ ማለት ነው መሬቱ አፈሩ አፈሩ ይዘዋል ማለት ነው። አልፎ አልፎ ነው እና እንትን አይደለም ማለት ነው። ይሄ ሁኔታ በግብርናው ላይ ወይም ደግሞ በእንቅስቃሴ ላይ ወይም በግንባታ ስራዎች ላይ ሊያስከትል የሚችለው ሁኔታ አለው። ችግር ክስተት ይሄና ምንም ችግር ይ ኢምፓክቱ ማለት እንትኑ ተጽዕኖ ብዙ አይደለም። መደበኛ ስንል ለምሳሌ አንድ ሺህ ሚሊሜትር የሚዘንብ ከሆነ አንድ ሺህ ሀያ አንድ ሺህ አስር ከዘነበ ከመደበኛ በላ ነው የሚሆነው። ስለዚህ ይህናል አይደለም ማለት ነው። እስቲ የሚቀጥለውን ክረምት አስመልክቶ ምንድን ነው የምትጠብቁት? ምንድን ነው የሚተነበየው? መስሪያ ቤታችን የተተነበየው መስሪያ ቤታችን ዘንድሮ ምዕራባዊ ክፍሉ የኢትዮጵያ ምዕራባዊ ክር መደበኛ እና መደበኛ በላ እንደሚሆን አብዛኛው የኢትዮጵያ አካባቢዎች ወደ መደበኛ የተቀራረቡነት እንደሚኖር ማለት ነው። የተተነበየው የክረምቱ ጊዜ መቼ ይጀምራል? መቼ ያበቃል? አቶ ዶላ የክረምቱ እንግዲህ በኢትዮጵያ ውስጥ የተለያዩ አካባቢዎች አሉ። አሁን ዋናው የክረምት አካባቢ የምንላባቸው አካባቢዎች በደጋ ወይ በማእከለኛ ኢትዮጵያ፣ በደቡብ ህዝቦች አካባቢ፣ በምዕራብ ኢትዮጵያ፣ በምስራቅ ኢትዮጵያ ላይ ያሉት ናቸው። ከሰኔ ጀምሮ ነው የሚጀምረው። ከሰኔ እስከ መስከረም ይቆያል ማለት ነው። ማለት አራቱን ወር ሙሉ ይዘንባል ማለት ነው። አራቱ ሙሉ ይዘንባል ማለት ነው። አራቱ ወር ሙሉ ይዘንባል ማለት ነው። እነዚህ አካባቢዎች ማለት ነው። ዝናብ ጊዜያት ይባላል ማለት ነው። ከመደበኛ በላይ ያሉኝ አካባቢዎች በትክክል የት የት እንደሆኑ መገመት ችላችኋል? አዎ መገመት ችለናዋል። ከሰሜን ኢትዮጵያ በቃ ከአማራ ምዕራባዊ ክፍል፣ ኦሮሚያ ሰንትራል ና ምዕራባዊ ክፍል እነዚህ ደቡብ ወደ ጋምቤላ አካባቢዎች በቃ ምዕራባዊ ክፍሉ አዲስ አበባ ጀምሮ ማለት ከአዲስ አበባ ወደዛ ምዕራቡ አካባቢ ከአዲስ አበባ መካከለኛ ኢትዮጵያ አካባቢዎች ጀምሮ መደበኛ የሆነ ዝናብ እንደሚያገኙ መደበኛ በላይ እንደሚያገኙ ማለት ነው ማለት ነው። ሌሎቹም አካባቢዎች ከመደበኛና መደበኛ የተቀራረበ እንደሚያገኙ ማለት ነው። የተተነበበ ማለት ነው። ከመደበኛ በላይ ሲሉ ምን ማለት ሆነው? በክረምት ውስጥ እንግዲህ ምንድ ነው ይሄ አሁን ማንኛውም ሰው ክረምት ዝናብ እንደሚዘንብ ይታወቃል። ግን አንዱ ጥያቄው ምንድን ነው? ምን ያህል ነው የሚዘንብ? ምን ያህል ዘንብ አለ የምለው ጥያቄ መመለስ አይችልም። ስታቲክስ ማለት ነው፣ ስታቲክስ የተቀመጠ ስታቲክስ አለ። አቨሬጅ ማለት ነው፣ ብዙ አመት ሪኮርድ የሆነ ተከፍሎ የተቀመጠ አማካይ ማለት ነው። ከአማካዩ በላይ ወይም በታች ይሆናል የምለው ነገር ነው ማለት ነው። የምለው መደበኛ ስንል አማካይ ነው፣ በላይ ስንል ከአማካዩ በላይ ወይም ደግሞ ከሱ በታች ስንል ከእሱ በታች እንደ ማለት ነው። ተቀራራቢ ናቸው ማለት ነው። የውሃ ሙላት፣ ድንገተኛ ጎርፍ የመሳሰሉ የሚጠበቅባቸው አካባቢ አካባቢዎች አሉ። አዎ እንግዲህ ምንድን ነው እነዚህ አካባቢዎች ኢትዮጵያ ውስጥ እንደ አሁን እንግዲህ እናንተ ባላችሁበት አካባቢ አይደለም፣ በተለመደው አካባቢዎች ላይ ከወንዝ ጋር ተያይዞ ያለው ነገር ነው። ብዙውን ጊዜ ማለት ምን ሆነው እንጂ ይህን ያህል የተለየ ጎርፍ መጥቶ እንደ ባለፈው ጊዜ በህንድ ሀገር፣ በኢራቅ ሀገር ያየነው ነገር የለም እና አደጋ የሚያስከትሉ ሁኔታ ይፈጠራል ብላችሁ አታስቡም ማለት ነው በዚህ ክረምት አልፎ አልፎ አራተኛ ቦታዎች ላይ እንትን ሊሆን ይችላል ዝናብ። ማነው ይሄ ኤግዛክትሊ ይሄ ነው ይሄ ነው ማለት በአሁኑ ጊዜ መናገር ያቅታል፣ ግን አልፎ አልፎ ይኖረዋል። ግን ጥንቃቄ ማድረጉ አስፈላጊ ነው እንጂ ወንዞች አካባቢ ምናምነች ሊሆኖ ይችላሉ ማለት ነው። ጥንቃቄ ሲሉ ምን መደበኛ ያላልንባቸው አካባቢዎች ማለት ነው። ምን አይነት እንደ ማለሙያ መመክረው። ለምሳሌ አሁን አካባቢ የተለመደ ቦታዎች አካባቢዎች አሉ አለም። እሱም በጥንቃቄ መጠበቅ ማለት ነው ጊዜው ሲደርስ አካባቢው ሕዝብ በእርምጃ ይወስዳል ማለት ነው። ስለ እሱን ደግሞ በየጊዜው አሁን በየቀኑ አሁን የአራት ወር ነው ትንቢያ ሰጠ ነው። ይህን ትንበያ በየቀኑ በየሁለት ቀኑ በአስር ቀኑ በየወሩ ትንበያን አፕዴት እናደርጋለን ማለት ነው ስለዚህ ተከታታይ የሆነ ትንበያ እንሰጣለን ይሄ በቂ ይሄ ብቻ አይደለም በቂ የሚሆነው ማለት ነው ስለዚህ በጊዜው ስደርስ በየጊዜው ትንበያ እንሰጣቸዋለን ቦታዎችን አደንቲፋ እያደረግን እንሄዳለን ማለት ወደፊት ስለዚህ ሰው እናንተንም እንዲያዳምጥ እንዲከታተል ያው ከምቅሩ አንዱ ነው ማለት ነው ይህም አዎ በየጊዜው ያምልት ይሄ በቂ አይደለም። ይሁን የሰጠ ትንበያ የአራት ወር በቂ አይደለም። ስለዚህ በየጊዜው አብዴት እናደርገዋለን ማለት ነው። አዳዲስ መረጃዎችን እያዛችሁ ለሰው ትሄዳላችሁ። ለመሆኑ ሰው ምን ያህል ይከታተላችኋል? እናንተን ይሄንን ትገመግማላችሁ? በቅርብ ትከታተላላችሁ? ለምዷል? ሰው ገበሬውም ይሁን መደበኛውም ሰው ይሁን የኢትዮጵያን የሜቴሮሎጂ ትንበያዎች ትንታኔዎች እያዳመጡ እየተከታተሉ በዛ መሰረት መኖር በጣም በጣም ህዝቡ ተለውጠዋል። ከአየር ጋር ከአየር ወጣ ጋር መኖር እየተለመደ ነው ማለት ነው ምክንያቱም አብዛኛው የኢትዮጵያ ህዝብ በግብርና ስለሚኖር የኢትዮጵያ ቴሌቪዥን ሬዲዮኖች ምን አሉ ነው የሚለው በቃ ህዝቡ ማለት ነው። ስለዚህ እየታወቀ ከዝናብ ጋር ስለሆነ ሁኔታው በደንብ እያወቀ የመጥተዋል ማለት ነው። ሲያጥርም ሲያንስም ስለሚከታተል በደንብ እያወቀ የመጥተዋል። እኛም ደግሞ አወርነሱም እየተሰጠ ነው። በዓለም ሁኔታ ያው እንደምታወቀው ከክላማ ቼንጅ ጋር የተነሳ ህዝቡ አሁን በተለያዩ ቦታዎች ላይ እንቅስቃሴ ይደረጋል። ያው ከህይወቱ ከዚህ ጋር መሆኑን እየተረዳው ነው ማለት ነው። ለመሆኑ ያምናችሁ አልሰው በጣም እያመነ መጥተዋል ማለት ነው። ሀንድሬድ ፐርሰንት እንግዲህ ሪሰርች እንዳደረግ ነው፣ አንዳንድ ቦታዎች ላይ ጠይቀናል። የተወሰኑ ቦታዎች ማለት ነው ያስፈልጋል፣ እንደዚህ ነው ብትመድቡልን እዚህ ቦታ ላይ ምናምን የሚሉ አሉ። ሰው በየጊዜው የሚከታተልላቸው ማለት ነው። በተለያዩ ቋንቋዎች እንድሰጡን ብሎ ነው የሚጠይቀን ራሱ በቃ ህዝቡ ማለት ነው። ይከታተለዋል ማለት ነው። ይሄ ሬዲዮ ምናለ እንደዚህ ነው። እንደውም ነገ እንደዚህ ዝናብ ይዘንባል፣ ጃንጥላያዩ ምናምን የሚሉም ሬዲዮዎቹ ራሳቸው እየሰሩ ናቸው። አሁን ኤፍኤምዎች አሉ በኢትዮጵያ ውስጥ በብዛት ማለት ነው። እነሱ ራሳቸው በጣም ህዝቡን እያነቁ ናቸው። ይህንን እንደዚህ ልበሱ እንደዚህ ያደርጉ ብሔራዊ ሜቶዶሎጂ እንደዚህ ብለዋል ምናምን ብሎ በቃ ህዝቡን እንትን ያደረጋሉ ማለት ነው። ህዝቡም ደግሞ ይከታተለዋል ማለት ነው። በዓለም አቀፍ ደረጃስ ያላችሁ ቦታ ምን ይመስላል? በዓለም አቀፍ ደረጃ በጣም ጥሩ ደረጃ ነን። የኢትዮጵያ ሜቶዶሎጂ ኤጀንሲ ካሉት ከአፍሪካ ካሉት ግንባር ቀደም ውስጥ ከመመደቡት አንዱ ነው ማለት ነው። አስራ አንድ ቅርንጫፍ ጽህፈት ቤቶችን በየክልሉ እኛን ሞዴል የሚጠቀሙን አድንቆ የሚሄዱ አሉ። የውጭ ጉብኝዎች ይመጣሉ። ምክንያቱም የዓለም ሜቶዶሎጂ ድርጅት አባል እስከሆነ ድረስ በቃ ብዙ ብዙ በተለያዩ ምክንያቶች እንሰራለን ማለት ነው። በፕሮጀክቶች በተለያዩ መንገዶች እንሰራለን ህብረተሰቡ ጋር ማለት ነው እና ከዓለም ጋር እንሰራለን ማለት ስለዚህ የካፓሲቲያችን የተጠናከረ መሄዱን ነው አሁን ማለት ነው። በሰው፣ በእውቀት፣ በመሳሪያ ጥሩ አቅም ላይ ጥሩ ሁኔታ ላይ ነው ያላችሁት? አዎ እንግዲህ በጣም ነው። ምክንያቱም ይሄንን ይሄንን የመረጃ አሰጣት ወደ አስራ ሰባት የሜትሮሎጂ ጣቢያዎች በየሶስት ሶስት ሰዓት በዓለም እናሰራጫለን። እንደገና ስናሰራጭ እኛም ደግሞ እንቀበላለን ማለት ነው፣ ብዙ መረጃዎች እንቀበላለን በዓለም ዙሪያ ይሄዳል ማለት ነው። በየስን ሰአቱ ነው ያሉኝ? በየሶስት በሶስት ሰዓት በቋሚነት ከአስራ ሰባት ጣቢያዎች ይተላለፋል ማለት ነው። ይሄ የሚተላል አንደገና ደግሞ በከፍታ ደግሞ በከፍታ ወደ ሰላሳ ኪሎ ሜትር ወደ ላይም መረጃዎችን የምንሰበስብበት መረጃ አለ ማለት ነው። ሬዲዮ ሶ እንዲየላግን ማለት ነው። እና ያንንና ያንን ለዓለም እናሰራጨዋለን። ለተለያዩ መረጃዎች የኢትዮጵያን መረጃዎች ይጠቀማሉ። እኛም ደግሞ በ በዛው መሰረት በአለም ሜትሮሎጂ ድርጅት በተዋዋልነው መሰረት መረጃዎችን ከአለም ዙሪያ እናገኛለን። ለምሳሌ አሁን እኛ ውቅያኖስ አካባቢ ሄደን መረጃ መሰብሰብ አንችልም። ግን አሁን የምናገኘው በአለም ዙሪያ በትብብር ነው የምንሰራው ማለት ነው። ስለዚህ የእኛ ሲስተም ከእነዚሁ አፕዴት የሚደረግበት ሁኔታ ቁጭ ይመቻቻሉ ማለት ነው። የመረጃ ከፍተኛ ድጋፍ ይሰጣል። የመረጃ ልውውጥ መረብ አላችሁ ማለት ነው? መረብ አለ። በቃ በከፍተኛ ደረጃ አለም ዙሪያ ማለት ነው። ምክንያቱም አየር ድንበር የለውም፣ ወሰን የለውም። ያው እንደምታውቀው ፍቅርም ወደንበር እንደለ እስቲ ወደዚህ የመጪዎቹ አራት ወራት ጊዜ ትንበያችሁ ልመልሶት እና ከእነ ሲቪል አቪዬሽንን ከመሳሰሉ መስሪያ ቤቶች ጋር ወይም የኮንስትራክሽን መስሪያ ቤት ጋር የከተማ ልማት ተቋማት ጋር እና ሌሎችም የሚመለከታቸው መስሪያ ቤቶች ጋር በቅርበት የምታደርጉት ስራ አለ? በጣም መጀመር ሳይሆን የኢትዮጵያ ሜትሮሎጂ ታሪክ ከአቪዬሽን ጋር የተያያዘ ነው። ከአቶ ዱላ ጋር ያደረግነው ውይይት ይቀጥላል። ነገ ቀሪውን ክፍል እናቀርብላችኋለን። አሁን ከመሰነባበታችን በፊት አጠር አጠር ያሉ መረጃዎችን ላካፍላችሁ። ከዚያው ከሜቴሮሎጂ ጋር ተያይዞ የኢትዮጵያ ሜቴሮሎጂ ኤጀንሲ ባቀረበው ትንበያ መሰረት አብዛኞቹ የኢትዮጵያ ክፍሎች ነገ ዝናብ ያገኛሉ። አዲስ አበባ፣ አሶሳና ባህር ባህርዳር ሙሉ በሙሉ ደመናማ እና ዝናባማ እንደሚሆኑ ነው የተነበየው። ኤጀንሲው የአዲስ አበባ ከፍተኛ ሙቀት 23፣ ዝቅተኛው 12 ዲግሪ ሴልሽስ ይሆናል። በኢትዮጵያ ከፍተኛው ሙቀት የሰመራው ከፍተኛ 44፣ ዝቅተኛው ደግሞ የባሌ ሮቤው ዝቅተኛ 10 ዲግሪ ሴልሽስ ነው። ከዛ ቀጥሎ አዲስ አበባ ማለት ነው። ምንዛሪ አንድ የዩናይትድ ስቴትስ ዶላር ዛሬ 19 ብር ከ40 ሳንቲም ተመንዝሯል። ወደ ታሪክ መለስ ብለን ስናስተውል የገናናይቱና ድንቂቱ ኪሊዮፓትራ ወንድም የግብፁ ፋራኦን ፕቶሎሚ 15ኛ የተወለደው የዛሬ 2061 ዓ ም ልክ በ40 ምዕት ዓመት በዛሬዋ ዕለት ነበር። በመጨረሻም 20ኛው የዓለም ዋንጫ የምድቢዎቹ አውስትራሊያና ስፓኝ እንዲሁም ሆላንድና ቺሌ አሁን እየተጫወቱ ነው። ውጤቱን ከምሽቱ ሦስት ሰዓት ዜናችን ላይ ይዘን እንመለሳለን። እንዲሁም የምድብ ኤዎቹ ካሜሩን ከብራዚል፣ ክሮኤሽያ ከሜክሲኮ ደግሞ በአዲስ አበባ ሰዓት አቆጣጠር ከምሽቱ አምስት ሰዓት ላይ ይጫወታሉ። የተከበራችሁ አድማጮች እስከ ምሽቱ ሦስት ሰዓት ድረስ በዚሁ እንሰናበት። ጤና ይስጥልኝ። መልካም ቆይታ።